The voice of America. B <laughs> e O A. Ye, yeah, America yeah, Dems radio tabiano. <laughs>

ሰላም ጤና ይስጥልን እንደምናመሻቸው አድማጮች፣ ከሰኞ እስከ አርብ በ1431 ሜትር ባንድ አጭር ሞገድ የሚተላለፈውን የሰኞ ሰኔ 23 2006 ዓ ም የግማሽ ሰዓት ፕሮግራማችንን ይዤ የማስተናግዳችሁ ቆንጅታ የ ነኝ ደሳ ደሳላይ መኮንን ፕሮግራሙን ይመራልናል። የኢትዮጵያ የፖለቲካ ባህል ዙሪያ ሁለት እንግዶች በሰጥ አገባ ፕሮግራማችን ያደረጉትን ክርክር አንዱ ለዛሬ ምሽት የምናቀርብላችሁ ይሆናል። በኢትዮጵያ በክረምቱ

በአብዛኛው የሀገሪቱ ክፍል የዝናቡ መጠን መደበኛና ከመደበኛ በላይም እንደሚሆን የሀገሪቱ የሜቴዎሮሎጂ ኤጀንሲ ተንቢዋል። ከምክትል ዋና ዲሬክተሩ ጋር የተካሄደ ውይይትም ይዘናል። መልካም ምሽት። የዓለም ዜናዎቹን እናስቀድማለን። ጤና ይስጥልኝ የተከበራችሁ አድማጮች እንደምናመሻችሁ፣ ዜናውን የማሰማችሁ ሶሎሞን አባተ ነኝ።

ሰሜን ምስራቅ ናይጄሪያ ውስጥ ትናንት 50 ሰዎች ተገደሉ። ግድያውን የፈጸሙት እስላማዊ ታጣቂዎች ናቸው የሚል ጥርጣሬ መኖሩ ታውቋል። ጥቃቱ እንደተጫረ የድረሱልኝ ጥሪ የተላለፈለት የናይጄሪያ ጦር አንድም መልስ አልሰጠም አሊያም እጅግ ዘግቷል የሚል ክስ ከእማኞች ተሰምቷል። በሌላ በኩል ግን ዛሬ መግለጫ የሰጡት የናይጄሪያ መንግስት ቃል አቀባይ ማይክ ኦሜሪ ወታደሮቹ ምላሽ ሰጥተዋል፣ ነገር ግን ጥቂት ዘግተው ነው የደረሱት ብለዋል። ትናንት የተፈጸመው ጥቃት የደረሰው ሚያዚያ በሚያ

ሚያዚያ ውስጥ ሁለት መቶ ሰባ ልጃ ገረዶች በተጠለፉበት ቤተ ክርስቲያን ላይ

መሆኑ ታውቋል። በሰሜን ምስራቅ ናይጄሪያ መንግስቱ የአስቸኳይ ጊዜ ሁኔታ ደንግጎ ተጨማሪ ጦር ሰራዊት ወደዚያ የላከ መሆኑ ተገልጿል። እስላማዊ መንግስት አቋቁማለሁ የሚለው ቦኮ ሃራም የሚባለው ጽንፈኛ ቡድን በትምህርት ቤቶች፣ በአብያተ ክርስቲያን፣ በመስጊዶች፣ በአውቶቡስ መጠበቂያና መሳፈሪያ ስፍራዎች እንዲሁም ሌሎችም ሰው በብዛት በሚገኝባቸው አካባቢዎች ላለፉት በርካታ ወራት በደረሰባቸው ጥቃቶች በሺዎች የሚቆጠር ነፍስ ማጥፋቱ ተገልጿል።

በሰፋ የኢራቅና የሶሪያ ክልል ላይ እስላማዊ መንግስት ማቋቋማቸውን ካስታወቁት የሱኒ አማጺያን ጋር እየተፋለሙ ያሉት የኢራቅ ወታደሮች በሰሜናዊቱ ቲክሪት ከተማ ላይ ባለፈው ሌሊት የአየር ድብደባ አካሂደዋል።

የኢራቅና ሌቫንቶች እስላማዊ መንግስት ወይም አይሲል በሚል ምህፃር የሚጠሩት እስላማዊ ተዋጊዎች የያዟቸውን ግዛቶች መልሶ ለማቋ ለማስለቀቅ የመንግስቱ ጦር የጀመረውን የማጥቃት ዘመቻ ዛሬም የቀጠለ ሲሆን ቲክሪት በአማጽያኑ የተያዘችው በያዝነው ወር መጀመሪያ ላይ እንደነበረ ይታወሳል።

የዩክሬን የሩሲያ የፈረንሳይና የጀርመን መሪዎች ዛሬ መግለጫ ይሰጣሉ ተብሎ ተጠብቋል። ውይይቱ የሚደረገው ምስራቅ ዩክሬን ውስጥ የታወጀው ተኩስ የማቆም ውሳኔ ጊዜ በሁለቱም ተዋጊ ወገኖች በኩል እያበቃ ባለበት ጊዜ ሲሆን ሩሲያ ከአውሮፓ ሕብረት ተጨማሪ ማዕቀብ እንዳይጣልባት የሚያስችላትን እርምጃ እንድትወስድ ተጠብቋል። ፓኪስታን ውስጥ መንግስቱ አመፅ

ከበረከተበትና ስር ከሰደደበት ዋዚሪስታን ክልል ወደ ግማሽ ሚሊዮን የሚሆን ሰው ካስወጣ በኋላ በታሊባን አማጽያን ላይ የምድር ላይ ጥቃት ዘመቻ መክፈቱን የሀገሪቱ ጦር አስታወቀ። ባለፉት ሁለት ሳምንታትም ተከታታይ የአየር ላይ ድብደባ ሲያካሂድ ቆይተዋል። ፓኪስታንም አፍጋኒስታንም ውስጥ የሚንቀሳቀሰው ታሊባን የሰሜን ዋዚሪስታን ክልል ጠንካራ ይዞታቸው በሆነችው ሚራን ሻህ ውስጥ የመንግስት ወታደሮች የቤት ለቤት አሰሳ መጀመራቸው ተዘግቧል። የምድር ጥቃቱ እንደተከፈተ 15

ታጣቂዎች መገደላቸውን ጦሩ አስታውቋል። የአየር ጥቃቱ ከተከፈተ ካለፈው ሰኔ ስምንት ወዲህ ባለው ጊዜ ውስጥ ከ330 በላይ ተጠርጣሪ ሽብርተኞች መገደላቸውንም ሰራዊቱ አስታውቋል። ከመኖሪያቸው ለተፈናቀሉት ከግማሽ ሚሊዮን በላይ የሚሆኑ ሰላማዊ ሰዎችዋ ለሚደርስ አጣዳፊ ምግብና ሌላም ድጋፍ የስምንት ሚሊዮን ዶላር ልገሳ እንደምትሰጥ ዩናይትድ ስቴትስ ቃል ገብታለች።

የደቡብ አፍሪካው ታዋቂ አትሌት ኦስካር ፒስቶሪየስ የሴት ጓደኛውን ባለፈው ዓመት በገደለ ጊዜ የጤና መታወቅ ችግር እንዳልነበረበት የምርመራ ውጤቱ እንደሚያሳይ ጉዳዩን የያዘው ችሎት አስታወቀ። ፒስቶሬስ የተዘጋ መታጠቢያ ቤት ውስጥ በር ላይ በጭፍን ሲተኩስ ክፍሉ ውስጥ ጓደኛው ሪቫ

የሴት ጓደኛው ሪቫስቲን ካምፕ እንደነበረች ያውቅ እንደነበረ በመናገር አቃቢያነ ሕጉ እየተሟገቱ ነው። ወንጀሉ ተፈጽሟል በተባለበት ጊዜ የፒስቶሪየስ አእምሮ ጤና ይገኝ የነበረበትን ሁኔታ ለመመርመር በሚል የፍርዱ ሂደት ለአንድ ወር ተቋርጦ ቆይቷል። ተከላካይ ጠበቆቹ የጤና ምርመራ ውጤቱን ሪፖርት በአብዛኛው እንደሚቀበሉት ገልጸው

ወደፊት ግን አስፈላጊ ሆኖ ባገኙት ጊዜ አንዳንድ መግለጫዎቹን ሊቃወሙ እንደሚችሉ ጠቁመዋል። የሰዓቱ የዜና ጊዜ አበቃ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። እስከ ምሽቱ አንድ ሰዓት ተኩል። ከምሽቱ ሶስት ሰዓት ላይ ከቀሪና ሰፋ ካሉ የሰዓቱ ዜናዎች ጋር እንገናኛለን። ጤና ይስጥልኝ።

የአለም ዜናዎቹን አደመጥን ሰሎሞን አባተን እናመሰግናለን። በሶስት ሰዓቱ ፕሮግራም ተጨማሪ ዜናዎችን ይዞ ይመለሳል። በ1431 ሜትር ባንድ አጭር ሞገድ የሚተላለፈው የሰኞ ምሽት ፕሮግራማችን ይቀጥላል። አሁን እሰጥ አገባ።

ባህላችን በፖለቲካችን ላይ ያለው አንድምታ የምሽቱ የሰጥ አገባ ክርክር የሚያተኩርበት ርዕስ ነው። ባህላችን የሁለንተናዊ ማንነታችን መሰረት ነውና፣ ሕጸጽ ያለባቸውን ነቅሰን ማሻሻል፣ ማሳደግ እንችላለን ሲል

ከክርክር ፕሮግራሙ ተሳታፊዎች አንዱ ዳንኤል ጥላሁን መከራከሪያውን ያቀርባል። አንዳንድ የባህላችን ፈርጆች ይልቁንም ደግሞ የፖለቲካ ባህላችን መሰረታዊ ለውጥ ይሻል። ዛሬ ላሉት ችግሮችም መሰረቱ እርሱ ነው፣ ከስር መሰረቱ መቀየር አለበት፤ የሚለውን መከራከሪያ ጭብጥ ይዞ የቀረበው ደግሞ

ኪሩቤል ፍሬው ይባላል። ሁለቱም ቶሮንቶ ካናዳ ነዋሪዎች ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደን ያነጋገራቸው እነሆ፣ ቅንብሩን እናድምጥ።

አመሰግናለሁ ዳንኤልና ኪሩቤል። አድባር የክርክር ማህበረሰብ በሚል ስያሜ ባወጣችሁት ማህበር አማካኝነት የተለያዩ የክርክር ርዕሶችን እያነሳችሁ የሁለት ወገን ሀሳቦችን ታንሸራሽራላችሁ። ክርክር የተለያየ ሀሳብን ይዞ መነሳትን በአቀራረብም የክርክር መንፈስ መፍጠር ይጠይቃልና እንደ ተረዳሁት ወዳጆች ናችሁ። ወዳጆች ሆኖ በጤናማ መንፈስ መከራከር ይቻላል እያላችሁኝ ነው።

ዋናው ክርክር መድረኩን ስናቋቋም ሀሳባችን ወዳጅነታችን እንደጠበቀን የተለያዩ ሀሳብ ውስጥ የተሟግተን ሀሳብ ልዩነቶቻችንም እንደተጠበቁ ሆነ ያለው ነገር ለማድረግ ወይ ይሄ በወዳጅነታችን ላይ ጉዳት ሳያመጣ መደረግ አለበት። ምክንያቱ በሀገራችንም ሆነ በማህበረሰባችን ውስጥ ይሄ ባህል ስላልተለመደ ብዙ ጉዳቶች ይመጣሉ።

ነገር ግን አንድ ማህበረሰብ አባላት እስከሆኑ ድረስ የተለያየ ሀሳብ ሊኖረን ይችላል። እሱ ነው አንዱ ዋናው የክርክር ማህበሩ አላማ። በመንደርደሪያ ያህል ሙገት ወይም ክርክር የባላንጣነት ስሜትን የመፍጠር ወይም እንደዛ ተደርጎ የመታየት ሁኔታ ስላለ ከዛ የነጻ አዎንታዊ ውጤት ለማግኘት የሚደረግ መሆኑን ያንኑ መንፈስ በተከተለ ነው ይህን ፕሮግራም የሚቀርበው እና ኪሩቤል የምትስማማ ከሆነ በቀጥታ ወደ ክርክሩ ንግባ። እስማማለሁ። እኛው ዳንኤል እንዳለው ነው የተለያየ ሀሳብ አለን ማለት

በጠላትነት እንድንተያይ የሚያደርገን ምንም ምክንያት የለውም። በእኛ ማህበረሰብ ብዙ ጊዜ እንግዲህ የሚታየው ሁለት የተለያየ ሀሳብ ያላቸው ሰዎች ወዳጅነታቸው ይሻክራል። ያ ግን ጤናማ የሆነ ግንኙነት አይደለም። ሁሉም ሰው አንድ ሊሆን አይችልም። እኔ እና ዳንኤል ጓደኛ ብንሆንም በአስተሳሰባችን ግን አንድ አይነት ልንሆን አንችልም። ያ ደግሞ ያለን ሁሉም ላይ መሆንም የለባቸውም። ያ ስለዚህ ያንን ነገር ተቀብለን

ያለንን የተለያየ አመለካከት እኔም ለዳንኤል አስረድቼ ዳንኤልም ደግሞ ለእኔ አስረድቶ በዛው መልኩ ጓደኝነታችንን ጠብቀን መሄድ እንችላለን ማለት ነው። ደግሞ በሁሉም ኢትዮጵያውያን መካከል መንጸባረቅ አለበት የሚል አስተሳሰብም አለን። መልካም። የማህበራችንም አመሰራረት ከዚሁ መረዳት የሚቻል ይመስለኛል። ከምትስማሙበት ይልቅ የምትከራከሩበት ነጥብ ነው እና ለፕሮግራማችን መነሻ የሆነው በቀጥታ ወደ ክርክሩ ነው መወስዳችሁ

የኢትዮጵያ ባህል ለኢትዮጵያ ፖለቲካ አዎንታዊም አሉታዊም አስተዋጽኦ ነበረው በሚል ግራና ቀኝ የተለያየ አቋም ይዛችሁ ተከራከራችሁ ነው የተረዳሁት። እስኪ የግራና ቀኝ መከራከሪያ ሀሳቦቻችሁን ከማሰማታችሁ በፊት ለክርክሩ ይዛችሁ የቀረባችሁትን ሀሳብ በየተራ አስረዱን። ዳንኤል ካንተ ልጀምር። ያቀረብኩት የክርክር ጭብጥ የኢትዮጵያ ባህል በመሰረቱ ጠንካራ፣ የረጅም ጊዜ ዘመን ያለው እና ማንኛውንም አዲስ የፖለቲካ ስርዓት ሊንገነባበት የሚመችል ጠንካራ መሰረት ነው።

መሰረታዊ ሆነ የባህል ለውጥ አያስፈልገንም። የጥገና ለውጥ ማድረግ ግን እንችላለን። አዲስ ስርአት ለመገንባት በሚል የግድ ከመሰረቱ ፈንቅለን ሳን ቀይረው ያለንን መሰረታዊ የባህል ልምድ ይዘን ወደ ተሻለ አቅጣጫ መሄድ እንችላለን ነው ባጭሩ። አዎ። መልካም።

ግራና ቀኝ የሚነሱት ሀሳቦችም አንዳቸው ከሌላቸው ጋር የሚጋጩባቸውን ነጥቦች እናያለን። ወደ ክሪቤል ሻገር ባህላችን የህልውናችን መሰረት ነው። ልንጥለው አንችልም። ሊሻሻል የሚችል ነው። ከሌሎች ሀገራት ተሞክሮም ይህንኑ ማየት እንችላለን እያለ ነው። ያንተ መከራከሪያ ምንድን ነው? እኔ እንግዲህ እንደ መከራከሪያ ነጥብ ያነሳሁት ምንድን ነው፣ የፖለቲካ ባህላችን መቀየር አለበት ስል ሌሎች ባህሎቻችን መጣል አለብን ወይም ደግሞ መተው አለብን እያልኩ አይደለም።

ሌሎች ጥሩ ጥሩ ባህሎች አሉን የአመጋገብም በለው የ የዘፈንም በሃይማኖትም በኩል ጥሩ ጥሩ ባህሎች አሉ እነዛ ግን እንዳሉ ሆነው የፖለቲካው ላይ ተጽዕኖ ያመጡ ባህላችን ለምሳሌ ስልጣን በሰላም የማሸጋገር ባህል የለንም እንደዛ እንደዛ አይነት ባህሎቻችን መቀየር አለባቸው እነዛ ደግሞ መሰረታዊ ለውጥ ያስፈልጋቸዋል ነው የምለው በእኛ ሀገር ለምሳሌ የዘውድ ስርዓት መንግስት ከተሰናበተ አርባ ዓመት ቢያስቆጠርም መሰረታዊ ባህሉን ግን አልተቀየረም

አልተቀየረም ስንል በወረቀት ነው እንጂ የተቀየረው በውስጠ ልቦናችን ያ ነገር እስካሁኑ ድረስ አለም። ስለዚህ ያንን ነገር ካልቀየር ነው አመርቂ የሆነ ለውጥ ይኖራል በኢትዮጵያ ውስጥ የሚል እምነት የለኝም። ምክንያቱም በዘውድ ስርዓት የነበረውን ብንመለከት የስልጣን ምንጭ ለምሳሌ ፈጣሪ እንደነበረ ለብዙ መቶ ዓመታት ሰብከናል። ያ በስነ ልቦናችን ውስጥ አለው። ስልጣን ያዙ ሰዎችን ከፈጣሪ በታች ከሰው በላይ አድርገን የምናይበት አመለካከት አለ።

ያ አመለካከት እስካሁንም ድረስ እንዳለ ነው። ያ አመለካከት መቀየር አለበት። በጽሁፍ ብቻ መሆን የለበትም ዲሞክራሲን ተቀብለናል ስንል ዲሞክራሲን የተቀበልነው እኛ አሁን ለምሳሌ በአሁን ባለው ስርዓት እንዲሁ በወረቀት ብቻ ነው እና ምንድነው የኔ ሀሳብ አጠቃላይ ወደ ነጥቡ ስመጣ ዳንኤል፣ ባህላችን መቀየር መሰረታዊ ነገሮችን ሊያናጉ ይችላል ነው

ግን እኔ ደግሞ ያለው የፖለቲካ ባህላችን ለውጥ አላመጣም። በወረቀት ላይ ብቻ መጻፉ ምንም ትርጉም የለውም እና ያ ነገር መቀየር አለበት። አንዳንድ ፍልስፍናዎችን መመለከት እንችላለን። የፕሌቶን ሪፐብሊክ ብንመለከት

አዋቂው ንጉስ በእውቀቱ ጥልቀት ስልጣን መያዝ እንደሚገባው፣ ስለሆንም ደግሞ የስልጣን ምንጭ እውቀት መሆኑን ያስገነዝባል። እንደዚህ አይነት ነገሮችን በማህበረሰባችን ስነ ልቦና ውስጥ ማስረጫ አለብን። ፖለቲካው ላይ ማለት ነው። እድሉ የዳንኤል ነው። ዳንኤል፣ መከራከሪያ ካለህ ቀደም ሲል ክሪቤል አነሳው እሱ እናስቀድማለን፣ ካልሆነ ተከታይ ጥያቄ ያነሳለሁ። ክሪቤል ወደ መጨረሻ ካነሳው፣ እንደውም ብዙ ጊዜ የሞከርነው ነገር ይሄ ስርነቀሉን የሆነ ለውጥ ነው። ስርነቀሉን የሆነ ለውጥ ሞከረ ነው እሱ ነው ያልተሳካለን።

ባህላችን መሰረት ያደረገ ኢትዮጵያዊ የሆነ የፖለቲካ ስርዓት ለማምጣት እንደውም አልሞካል። ይህንን እንደውም በታሪክ ማስረዳት ይቻላል። ከአስራ ዘጠኝ ሀያ ሶስቱ ከኃይለ ሥላሴ ህገ መንግስት ጀምሮ በዛ ህገ መንግስት ውስጥ እንደ እንግሊዝ አይነት አህዳዊ የሆነ ስርዓት የተተከለበት ህገ መንግስት ነው። በኢትዮጵያ የፖለቲካ ባህል ውስጥ የነበረውን የንጉሰ ነገስት ስርዓት ለአካባቢ

አስተዳደር ነጻነት የሚሰጠውን ሁሉ የተነቀለበት ነው። ይህም ዝም ብለን ከእንግሊዝ ኮፒ ስላደረግ ነው። ከእንግሊዝና ከራሻ ነው ኮፒ የተደረገው። ይህንን ደግሞ የጻፉት ሰዎች እነ ግርማቸው ተክለሐዋርያት፣ ራሻ ስለነበሩ የራሻን ያመጡት እንጂ ከኢትዮጵያ ባህል ጋር ተጠንቶ የተደረገ አይደለም። ዘመንም ልንሻገር እንችላለን። ሶሻሊዝም ስንቀበል እንደዚሁ ስር ነቀል ነገር ለማድረግ ነው የሞከር ነው። ስለዚህ ከሸፈ

አሁንም ይሄ ሊበራሊዝም ጋር የተጠጋውን ዴሞክራሲ እንወስዳለን ብለን ስንልም ልክ እንደዚህ አድርገን የከሸፈው እና እንደውም የከሸፈው ይሄ ስር ነቀሉን መንገድ የምንከተለው አሁን ኪሩቤል ሊደረግ የሚለው ነው።

ነገር የተከተል ነው ነገር ነው። እስካሁን ድረስ እንደ ለለውጥ ያደረግነው ንቅስቃሴ ያከሸፈብን ስርነቀል ለውጥ ነው ያልሰራው። ተነቅሰው የተወሰዱ የኢትዮጵያን ባህል መሰረት ያደረገ የፖለቲካ ስርአት ስላልነበረ ነው። ቀድሞንም እያላችሁ ነው። እንግዲህ ግራና ቀኝ የሚታዩት ሀሳቦች ምናልባትም የመስኩን ምሁራን ጨምሮ ሊያከራክሩ የበለጠ ውይይትን ሊጋብዙ የሚችሉ ናቸው። ዳንኤል፣ አንተ ቆመህ ከምታይበት አቅጣጫ ወደፊት ስትመለከት

ምን አይነት ሁኔታዎች አንተ እንደምትለው የኢትዮጵያን ባህል መሰረት ያደረገ ወጥ የፖለቲካ ስርአት መገንባት ያስችላል ብለ ታምናለ? መጀመሪያ የኢትዮጵያ ምሁራን ቀበቷቸውን አጥብቀው መነሳት አለባቸው። ኢትዮጵያን በሚገባ ለማጥናት የኢትዮጵያን ባህል የኢትዮጵያን ስርአት እና የሆነ አስተሳሰብ የፖለቲካ አስተሳሰብ አይዲዮሎጂ እ የሚባል ነገር ለመፍጠር ጥልቅ የሆነ ጥናት ለማድረግ ጥልቅ የሆነ ምርምር ለማድረግ በዚህ ላይ ደግሞ የተመሰረተ

ኢንቴሌክቹዋል ሙቭመንት የኢትዮጵያዊነትን የሚያሳይ ምሁራዊ እንቅስቃሴ ምሁራዊ እንቅስቃሴ በአዲስ መሰረት ላይ የኢትዮጵያን ባህል አቀናብሮ ከአዲሱ ዓለም አስተሳሰብ ጋር አያይዞ ሊሸከም የሚችል ለብዙ ዓመት ሊቆይ የሚችል ኢትዮጵያ በታሪኳ ተደጋጋሚ ጊዜ የመፍረስ አደጋ ወይም በተን አደጋ ደርሶባታል። በተደጋጋሚ ጊዜ ውስጥ

ከዚህ በፊት የነበሩ ኢትዮጵያ ምሁራን ኢትዮጵያ ምሁራን ስል በቤተ ክህነቱም፣ በምኑም በምኑም ሊሆን ይችላል። እነዚህ ልክ እንደዚህ አይነት ምሁራዊ እንቅስቃሴዎች ጀምረው ነው ኢትዮጵያን ከመፈራረስ ያዳናት። ምሳሌ ውስጥ መጥቀስ እንችላለን፣ አክሱም ስርወ መንግስት ከፈረሰ በኋላ የላሊበላን መንግስት መነሳት፣ ካያችሁት የላሊበላን ፍልስፍና በአዲስ መሰረት ለኢትዮጵያዊነትን ቤት አድርጎ እንደወሰደው። ዘመናዊ የኢትዮጵያ ታሪክ ደግሞ ብንመጣ

ዳግማዊ አጼ ቴዎድሮስ ኢትዮጵያ የመበታተን አደጋ ላይ በነበረችበት ጊዜ የኢትዮጵያዊነትን ፍልስፍና እንዴት አድርገው እንደሰሩት አዲስ አስተሳሰብ አዲስ መሰረት ላይ ለመጣል እንዴት እንደሞከሩ ማየት እንችላለን። ዳግማዊ አጼ ቴዎድሮስም ቢሆን የቤተ ክህነት ትምህርት የነበራቸው በጊዜው ምሁር ሊባሉ የሚችሉ ናቸው። እና ኢትዮጵያ የአጼ ቴዎድሮስ ፍልስፍና ባይኖር ኖሮ በቀኝ የምትያዝ የምትፈራረስ ታሪኳን ባህሏም

የሚቀር ሀገር ነበረች። እና አሁንም ኢትዮጵያ ችግር ላይ ነች። ራሷን መባል ቻለች። ልጆቿ እየተሰደዱ ነው። እና ኢትዮጵያን ለማዳን መጀመሪያ ሀሳብ መቅለም አለበት። መልካም ግዙፉን ነጥብ እያነሳ ነው። ባህሉን ማጥናት ወይም የባህሉን መሰረት መመርመርና ኢትዮጵያዊ ርእዮትን ለማጽረጽ

መነሳሳት አለባቸው፣ የኢትዮጵያ ምሁራን እያለ ነው ዳንኤል። ለችግሮቻችን መሰረትም ሊሆኑ ይችላሉ ያልካቸውን የቀደሙ ስርዓቶች በመፍትሄ አቅራቢነታቸውም የታዩ አቅጣጫቸውን እየጠቆመ ነው። ከኢትዮጵያ ባህል ውስጥ መሰረቱን አውቀን ነቅሰን አውጥተን ወደፊት ሊያራምደን የሚችለውን ከዘመናዊው ከዓለም ፖለቲካም ሆነ ሌሎች ሁኔታዎች አንጻር ማሰራት የሚችል መሸከም የሚችል ሁኔታ መፍጠር አለብን እያለ ነው ዳንኤል። ክርቤል ምን ትላለህ ለዚህ?

አው፣ ትክክል ነው ዳንኤል የተናገረው ነገር በዛ ስማማ አለኝ። ብዙ መጠናት ያለባቸው ነገሮች አሉ። እኔ በቀድሞ ክርክሬ ላይ እንዳነሳሁት ኢትዮጵያ የብዙ ብሔር ብሔረሰቦች ሀገር እንደመሆኗ መጠን እነዚህ ብሔረሰቦች ያላቸው አጥንተን ጥሩ ጥሩ የምንላቸውን ባህሎች ማዋሀድና ጥሩ መሰረት ያለው ስርዓት መገንባት እንችላለን። በዚህ ስማማ አለኝ። ሌላ ደግሞ ወደፊት ጥሩ ነገር ያመጣል መሰረት ይጥላል ለሚቀጥለው ትውልድ ብዬ የማሰባቸው ነገሮች አሉ በእኔ በኩል

ለምሳሌ አስተማሪ የሆኑ ፊክሽን በአማርኛ ልብ ወለድ ወይም ሀሳብ ወለድ ሀሳብ ወለድ የሆኑ ነገሮችን የስነ ጥበብ ሰዎች በብዛት ሊጽፉ ይችላሉ። ኢትዮጵያ ምን መሆን እንደምትችል የሚያሳይ ወደ በፊልምም ቢሆን ልጆቻችን ልናስተምር እንችላለን። የግድ ዛሬ ላይ ብቻ ትኩረት መስጠት የለብን። አቅጣጫ ጠቋሚ ራዕይን የሚያመላክቱ እያልክ ነው። በሀሳብ ወለዱም ገፋ መደረግ አለበት። በፖለቲካው ላሉትም ምንጭ ሊሆን የሚችል እያልክ ነው

ምንጭ ሊሆን የሚችል ሊያግባባን የሚችል ተነጋግረን የማንግባባባቸው ብዙ ነገሮች አሉ። አሁን የጋራ የሆኑ ነገሮችን ያልመሰረትንባቸው እና እነዚህን የጋራ ነገሮችን አንድ ላይ አደባልቀን ሰሜን ያለው ሰው ደቡብ ካለው ሰው ጋር፣ ምዕራብ ያለው ሰው ምስራቅ ካለው ሰው ጋራ ሊያገናኙ የሚችል የጋራ ነገር በሀሳብ ወለድ መጽሐፎችና ወይም በፊልሞች ተደርገው ቢሰሩ ወደፊት የፖለቲካ መሪ ሊሆኑት የሚችሉት ልጆቻችን የመግባባት ደረጃ ላይ ሊደርሱ የሚችሉበት ጥሩ መሰረት ልንጥልላቸው

እንችላለን። በዚህ በኩል ደግሞ ዳንኤል እንዳለው የፖለቲካ ሰዎቻችን፣ ምሁራኖቻችን ትልቅ አስተዋጽኦ ሊያደርጉ ይገባል። ያንን መሰረት ለመጣል የሚል አስተያየት መልካም። ኪሩቤል ፍሬውና ዳንኤል ጥላሁን ከቶሮንቶ የአድባር ክርክር ማህበር አመላካች፣ ምናልባትም ለሌላ ውይይት የሚያዘጋጁ ለሌላ ክርክርም የሚያነሳሱ ነጥቦችን አንስታቸዋል። ለዛሬው ለተሳትፏችሁ፣ ለጊዜያቸው አመሰግናለሁ። በሌላ ፕሮግራም በሌላ ክርክር ነጥብ መልሰ እናገኛቸዋለን። እግዚአብሔር ስጥልኝ። አመሰግናለሁ።

ፕሮግራማችን ይቀጥላል። አብራችሁን እንድትቆዩ በድጋሚ እንጋብዛለን። የኢትዮጵያ የክረምቱ ወራት የዝናብ መጠን ትንበያ

የኢትዮጵያ አብዛኞቹ ክፍሎች በመጪው ክረምት ዝናቡ መደበኛ መደበኛና ከመደበኛ በላይ እንደሚሆን የኢትዮጵያ ሚቴዎሮሎጂ ኤጀንሲ ተንቢዮታል። ያለፈውን በልግ ቀደም ሲል በተተነበየው መሰረት በጥሩ ሁኔታ ማለፉን የኤጀንሲው ምክትል ዋና ዲሬክተር አቶ ዱላ ሻንቆ በሰጡን ማብራሪያ አመልክተዋል። ከአቶ ዱላ ጋር የተደረገው ውይይት የመጨረሻው ክፍል ይሆናል። ቀጥሎ የሚቀርበው ሰሎሞን አባተ ነው ያነጋገራቸው። ከነ ሲቪል አቪዬሽንን ከመሳሰሉ መስሪያ ቤቶች ጋር ወይም የኮንስትራክሽን

መስሪያ ቤት ጋር የከተማ ልማት ተቋማት ጋር እና ሌሎችም የሚመለከታቸው መስሪያ ቤቶች ጋር በቅርበት የምታደርጉት ስራ አለ? በጣም መጀመር ሳይሆን የኢትዮጵያ ሜትሮሎጂ ታሪክ ከአቬሽን ጋር የተያያዘ ነው። ሲቋቋም መጀመሪያ አቬሽን ስር ነው ተቋቋሙ፣ በ1950ዎቹ ማለት ነው።

ስለዚህ አሁን አቪዬሽን ውስጥ አንድ የሆነ ዲፓርትመንት አለን ማለት ነው። አቪዬሽን ሜትሮሎጂ ለአቪዬሽን ብቻ ለሚሰጥ ማለት ነው። እና የኢትዮጵያ ሜትሮሎጂ ኤጀንሲ የኢትዮጵያ አየር መንገድ ከሚሰራቸው ሰክሰስ ሰክሰስ የኢትዮጵያ ሜትሮሎጂ ሰክሰስ ስም ነው ማለት አስተዋጽኦ አለው። አይበርም ማለት ስለዚህ፣ ከ- በምንም አይነት አንድም መረጃ ሳገኝ ሲወርድም፣ ሲሄድም፣ ሲነሳም በአየር ላይም በሚወርድበት ጊዜ የብሔራዊ ሜትሮሎጂ መረጃዎች ተሰጥተው ነው የሚሄዱት ማለት ነው። ስለዚህ

ይህን ካልወሰዱ መሄድ መብረር አይቻልም። ምክንያቱም ኢንሹራንስ በዓለም ዙሪያ ያለው

አግሪመንቶች አሉ ማለት ነው። ስለዚህ የብሔራዊ ሜትሮሎጂ መረጃዎችን ይዞ ነው ምክንያቱም ለመጫ ለመጫንም ፕላን ለማድረግም መጀመሪያ መረጃ ያገኛል ማለት ነው። ከፊት ያለውን የአየር ሁኔታ አውቆ ነው የሚበረው ማለት ፣ ስለዚህ መረጃው ይሰጠዋል ማለት ነው። ሌላው ደግሞ እንደዚሁ ከግብርና ጋር በጣም በሰፊው ነው የምንሰራው ምክንያቱም ሁ እንደነገርኩ የብሔራዊ ሜትሮሎጂ ኤጀንሲ መረጃዎች ለሕብረተሰባችን ሰጥ በግብርና በኩል በደንብ አስፈላጊውን መረጃዎች ይሰጣሉ፣ ይጠቀማሉ። ኮንስትራክሽን ደግሞ በወቅቱ ስራቸውን ሳያጠናቀቁ ሲቀሩ ለምን

ያጠናቀቁ መረጃዎችን ከብሔራዊ ሜትሮሎጂ መዝነም በዝናብ ምክንያት በዚህ ምክንያት ምናም ብሎ ስለሚሉ የብሔራዊ ሜትሮሎጂ መረጃዎችን ይወስዳሉ። የዩኒቨርሲቲ ተማሪዎች፣ የዩኒቨርሲቲ አስተማሪዎች፣ ተመራማሪዎች መረጃዎችን ይሰበስባሉ። የግብርና ተመራማሪዎች ከወዘር ጋር ከአየር ጋር ያለው ከአይኖታ ጋር ያለውን

አየር ሁኔታ የአየር ጸባይ ለውጦችም ጋር አዳፕቴሽን የመሰሩ ከኤንቫይሮንመንትና ደን ሚኒስቴር ጋርም ከሌሎቹም ጋር እና በሰፊው እንሰራለን ማለት ነው። በጣም ሰፊ የሆነ ከውሃ ሴክተሩም በጣም ነው እንሰራ ምክንያቱም ውሃ ሴክተሩ ለኢሪጌሽን ኢሪጌሽኑን ራሱ ለመወሰን ምን ያህል ስፋት ይኑረው ይነሰው በምን ያህል ነው የሚለው ነገር ለመወሰን ውሃው ኖርማል የሚሄደውና ኖርማል ከኖርማል ውጭ የሚወጣውን ውሃውን ለመቆታተል መረጃዎችን ይወስዳሉ ማለት ነው። ስለዚህ በጣም በሰፊው ከጤና ጋር ለምሳሌ አሁን ከወባ ጋር የሙቀት የእርጥበት የዝ

ዝናብ ሁነታ በደንብ ተከታትለን መረጃዎች በየጊዜው እናወጣለን፣ እንመለከተው፣ እንሰጣለን ማለት ከጤና ጋርም ማለት ነው። በጣም ሰፊ የሆነ አገልግሎት እየሰጠን ነው ማለት ነው። ለመሆኑ እናንተ ድጋፍ ከየት ታገኛላችሁ? ይህን ስራ ስትሰሩ በጀት ከየት ታገኛላችሁ? መሳሪያ፣ ስልጠና የምታሟሉባቸውን ድጋፎች ከየት ታገኛላችሁ? አንደኛ የኢትዮጵያ መንግስት በጣም ከፍተኛ ደረጃ ነው ባጀት የሚመድበው ማለት ነው። ምክንያቱም ይሄ በጣም ሰርቪስ በጣም ጠቃሚ ሆኖ ይታወቃል ማለት ነው። ሌላው ከአለም ፕሮጀክቶችን በመቅረጽ ከሌሎች ጋር እንሰራለን ማለት ነው። ከተለያዩ አካባቢዎች ግሎባል ኤንቫይሮንመንታል

ከሜዲካል ፋሲሊቲዎች፣ ከዩኒዲፒ፣ ከኮይካ የኮሪያ ልማት ኮሪያ ኮሪካ፣ አፍሪካን ዴቨሎፕመንት ባንክ

የተለያዩ ሪሰርች ኢንስቲትዩሽንስ በጣም በሰፊው ከሌሎቹ ጋር ከዩኒቨርሲቲዎች ጋር ከሌሎች ጋር አብሬን እንሰራለን ማለት ነው እና ኤንጂዎች ጋር እንሰራለን። ምክንያቱም መረጃው ከክላመቸኝ በአሁኑ ጊዜ ክላመቸኝ እሺ፣ ስለሆነ ከዚህ ጋር እርዳታ ከሚሰጡት ድርጅቶች ከተለያዩ ጋር እንሰራለን ማለት ነው። ከፊንላንድ ጋር ከፊንላንድ መንግስት የሚደገፉ አሉ። ብዙ ብዙ ፕሮጀክቶች አሉ ማለት ነው። ከደብሉ ኤፍ ቢ ወልድ ፎርድ ፕሮግራም ጋር እንሰራለን። በጣም ሰፊ የሆነ ከወልድ ባንክ ጋር እንሰራለን። የአሜሪካ መንግስት የሚሰጣችሁ ድጋፍ አለ ከዩኤስ ኤ አይ ዲ ወይም ሌሎች ተቋማት

ታገኙት አሁን እስካሁን አሁን አሁን የለንም። አሁን አሁን የለም። ከኢሮፒያን ዩኒየን ጋር ምናምን ከሌሎች ጋር እንሰራ ነበረ። አሁን እስካሁን የለም ግን በህብረት የምንሰራቸው ለምሳሌ ትንበያን ስንሰጥ፣ አሁን የአራት ወር ትንበያ ስንሰጥ፣ እነዚህን አንተ የጠቀስካቸው መስሪያ ቤቶች ሁሉ እንጠራቸዋለን ማለት ነው። ከእነሱ ጋር ራሱ አብሬ እንሰራለን ማለት ነው። ስለዚህ አብሬን መረጃን እንለዋወጣለን ከዩኤስዲ ፊዩስኔት ጋር ከተለያዩ ነንትሮች ጋር ከኢክፓክ ጋር ኢክፓክ ማለት

ኢጋድ ሀገሮች የምስራቅ አፍሪካ የአየር ጠባይ ትንቢያ ሰንተር ጋር ኢጋድ ካንትሪስ ማለት ነው። ከእነሱ ጋር የምንሰራለን ማለት ነው። በህብረት ነው የምንሰራው። ምክንያቱም የአየር ሁኔታ አንድ ቦታ የተከሰተው ሌላ ቦታ ስለሚመጣ ያንን በደንብ ህብረት ነው የሚጠይቀው ማለት ነው። ቲም ወርክ ይጠይቃል ማለት ነው። የመረጃ ስብስቡ ራሱ ሜቶዶሎጂ መረጃ መሰብሰብ ቲም ወርክ ነው ማለት ነው። ወደዚህ ነው ማለት ቡድን

ወደዚህ ጉዳይ ከመጡልኝ አይቀር አቶ ዱላ፣ ይሄ የምስራቅ አፍሪካ አካባቢ ያው እንደሚታወቀው በተደጋጋሚ በድርቅ የሚጠቃ ነው፣ እና እናንተን በቀጥታ የሚመለከታችሁ ችግር ነው። እዛ አካባቢ ያለው ምን ያህል ትቀድማላችሁ ለመሆኑ ችግርን ለመተንበይ? በአካባቢው በቅርብ የሚታያችሁስ ችግር አለ ወይ? ሰሞኑን እንግዲህ ምንድን ነው ድርቅ ለምሳሌ አሁን እያየ ነው የሚመጣው ማለት ነው።

ቀስ በቀስ ኦንሴት ያደርጋል። ከዛ በኋላ ያው ኢምፓክቱ ነው በኋላ የሚታየው ህዝቡ ላይ ጫናው። ስለዚህ ከልማቱ ጋር ከትኑ ጋር ተያያዘ ከሌሎች ጋር ሀገሮች ጋር ይሰራል ከኬንያ ከኡጋንዳ ከታንዛኒያ ከጅቡቲ ከሱዳን ከተለያዩ ከሩዋንዳ ቡሩንዲ ጋር እንሰራለን ማለ መረጃዎች

በየጊዜው በየአራት አራት ወሩ የኢክፓክ ማለት እዚህ አሁን ቅድም ነገርኳቸው የኢጋድ ሰንተር የኢጋድ ሰንተሩ ስብሰባለን በየአራት አራት ወሩ ማለት ነው። እንደውም ከአራት ወር በታችም ይሆናል አንዳንድ ጊዜ ስብሰባዎችን እናካሄዳለን። ስለዚህ እንገመግማለን፣ መረጃን እንለዋወጣለን ማለት ነው። አብረን እንሰራለን ማለት ነው። መረጃዎችን እንከታተላለን፣ እንሰጣለን

ያነሰውን የት ቦታ እንዳነሰ የት ቦታ እንደሚጨምር አብረን ነው የምንሰራው ማለት ነው። በቅርብ ጊዜ እንኳን እንደውም በዚህ በቅርብ ጊዜ በሱዳን ስብሰባዎችን አካሂደናል። በዚህ ዙሪያ ማለት በኢጋድ አካባቢ ሊከሰቱ የሚችሉ የአየር ሁኔታዎችን ማለት ነው። ለመሆኑ አሁን በቅርቡ የሚታያችሁ ችግር የምትተነብዩት የድርቁም ሁኔታ ይሁን ወይም ደግሞ ከመጠን ያለፈም ዝናብ የሚጥል ከሆነ በአካባቢው አለ በስድስት ወርም ውስጥ በዓመትም ውስጥ በሚሆን ጊዜ ውስጥ

አይ ይህና የሚያመጣ ነገር የለም። ምክንያቱም ከድሮ ምንድን ነው ሳይክሊንግ ነው ማለት መረጃ ኦንሴቶች ሳይክሊንግ ሆናሉ። አንዳንድ ጊዜ የውቅያኖስ መሞቅ አለ። አንዳንድ ጊዜ መቀዝቀዝ አለ። አንዳንድ ጊዜ ኖር ማን ነው መደበኛ የሚሆን አለ። ስለዚህ ከዚህ እውነታ ጋር ከአትሞስፌር ጋር ማለት ከአካባቢ አየር ጋር ኢንተራክት የመሳሳብ እውነታዎች አሉ። እነዚህን ሁሉ በሙሉ እናያለን። ስለዚህ እስካሁን ስጋት ነው ብለን በእኛ አካባቢ ምንም ይናል የለም ማለት ነው። የአለማችን የሚለው ነገር አላየንም። የአለምን

የአየር ንብረት በቅርብ እየተከታተሉ ያሉ ተመራማሪዎችና አጥኞች ኤል ኒኞ ተመልሶ እየመጣ ነው ብለው በቅርቡ ሲያስጠነቅቁ ነበር። ስጋት አላቸው። እንደውም በዚህ በያዝ ነው የአውሮፓውያን ዓመት መጨረሻ አካባቢ አንዳንድ መገለጫዎቹ በዓለም ዙሪያ ሳይስተዋሉ አይቀሩም እያሉ ነው። ምንድን ነው የሚለው የኢትዮጵያ ሚቴዎሮሎጂ ኤጀንሲ ይህን አስመልክቶ

እንግዲህ ኤልኒኖ ዛሬ ብቻ ተከታታይ አይደለም፣ ድሮም አለ ማለት ነው። ስለዚህ በየጊዜው ይነሳል ማለት ነው። ሲዝን ሳይክሊንግ ያርኩት ነገር ነው። ስለዚህ ኤልኒኖ አንድ አይነት አይደለም። የተለያዩ ኤልኒኖች አሉ ማለት፣ የተለያዩ ኢምፓክቶች ያመጣሉ። አንድ አይነት ኢምፓክት አያመጡም፣ ተጽዕኖ አያመጡም። እያንዳንዳቸው ኤልኒኖች ተጽዕኖ አያመጡም ማለት ነው። ስለዚህ አሁን ነው የገባው ኤልኒኖ፣ ኤልኒኖ አሁን ነው የገባው

ስለዚህ ኤልኒኖ ደግሞ ምን ምን ያመጣል የምለው ነገር እናውቃለን። የት የት ቦታም ተፅዕኖ ያደርጋል፣ የት ቦታ ምን ያደረጋል የምለው ነገር እናያለን። ስለዚህ የኤልኒኖ ኦንሴቱ በአጠቃላይ አናውንስ ባይደረግም ሁነታዎች አሉ። ስለዚህ በፓስፊክ ውቅያኖስ አካባቢ፣ በሰላማዊ ውቅያኖስ አካባቢ፣ ኦኩዌተር አካባቢ፣ የማነው ምድር ወገብ አካባቢ የእሱኑ መሞቅ አለ መሞቅ አለ። ስለዚህ እሱ ምን ምን ያመጣል የምለው ነገር እሱ በርቀት ነው የሚታየው። እንደገና በቅርብ ደግሞ በአትላንቲክ ውቅያኖስ፣ በኢንዲያን ውቅያኖስ በ

በመዲትራኒያ አካባቢ በአረቢያን ሲ አካባቢ ያሉት አረቢያን ባህር አሳላጥ አካባቢ ያሉትን እውነታዎችን እንከታተላለን በአካባቢያችን ማለት ነው በኮንጎ አካባቢ ያለውን በከደኖች አካባቢ ያሉትን አካባቢዎችን እናጠናለን እንደገና ግሬት ሌክ ኤሪያዎችን ምናምን አካባቢዎችን እናያለን ማለት ስለዚህ ጠቅላላ በሙሉ ምንድን ነው የሚያመጡት እንዴት ነው ንፋሱ ወዴት ነው የሚሄደው ምን አይነት ሁኔታ ይፈጥራሉ ምለው ነገሮችን እናያለን ማለት ከሌሎቹ ጋር ማለት ነው እና አሁን መጪው ኤልኒኞ ምን መገለጫዎች ይኖሩታል ብላችሁ ታስባላችሁ ምንድን ነው የምንጠብቀው ምንድን ነው

እንዳየ ነው ቅድም እንደነገርኩ ነው እንግዲህ አሁን በሱን እሱን ኢንቱ ኮንሲደሬሽን አድርገናል ማለት ነው። ትንቢያዎች እንሰጥ ማለት ነው ግምት ውስጥ አስገብ ግምት ውስጥ አስገብተናል ግምት ውስጥ ስለገባ አዎ ምን ምን እንደሚያመጣ ስለዚህ ይህናል ስጋት የለውም ግን እየተከታተል ትንቢያዎች እንሰጣለን ብዬዋለሁ። ይሄ ፕላን ነው አሄድ ኦፍ ዘ ታይም ነው የተነገረው ማለት ነው። ግን ወደፊት በየጊዜው አፕዴት የራይን እንሄዳለን ማለት ነው። እስቲ አቶ ዱላ አሁን ወደ እርስዎ መስሪያ ቤት በቀጥታ ልመለስና በቅርብ እከታተላለሁኝ

ትንበያዎቻችሁን ዌብሳይታችሁንም እንደዚሁ ይከታተላለሁ። ከብዙ የኢትዮጵያ መስሪያ ቤቶች እጅግ በበለጠ ሁኔታ ንቃት ያለው ዌብሳይት ነው። የሚሰጣቸው መረጃዎችም በጣም ጠቃሚ ሆኑና አሁን ስላሉ ሁኔታዎች በተለያዩ መገለጫዎች፣ በተለያዩ አቀራረቦች፣ አሳታፊ በሆኑ መንገዶች ሁሉ የሚሰጥ ዌብሳይት ነው የእናንተ ዌብሳይት። መቼም ለዚህ ለዌብሳይታችሁ ንቃትና ዌብሳይታችሁ በጣም በጣም ጠቃሚ ነው። በጣም በጣም እናመሰግናለን። አንተ እንዳልከው

የኢትዮጵያን ቦታዎች ክሊክ ባደረከው በቁጥር የትኛው ክላመት እንደሆነ በደንብ ታገኛለ። በጣም ጥሩ እንደውም፣ ይሄ ነው አንዱ ኢትዮጵያን ሜቶዶሎጂ አንዱ ከቦታ የሰጠው ማለት አንዱ ወብሳይታችን ማለት ነው። ፊታችሁ ነው እሱ ገጽታችሁ ነው ማለት ይቻላል በእውነቱ

እውነት ነው። እውነት ነው። በጣም ዝግ እየሰራን ነው። እንግዲህ በጣም ደስ የምለው ይሄ ነው። እንደዚህ እየሰራን ነው። የአንተም ደግሞ በጣም ኮንትሪቢዩት እያደረክ ነው። ያው እንግዲህ ትንቢያውን እንደሰማው ይሄ ብቻ አይደለም፣ ወደፊትም የተከተሉ መረጃዎች እንደምንሰጥ ህዝቡ እንዲያውቀው ማድረግ አስፈላጊ ነው። አቶ ዱላሽ አንቆ በጣም አመሰግናለሁኝ። ለጊዜው ለሰፊው መብራሪያው አመሰግናለሁ።

የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚያስተላልፈውን የግማሽ ሰዓት ፕሮግራም እዚህ ላይ ፈጽሟል። ከምሽቱ በ3 በሶስት ሰዓት በ22 እና በ25 ሜትር ባንድ አጭር ሞገድ በሚተላለፈው ፕሮግራማችን እስከምንገናኝ ከፕሮዲሰሩ ከደሳሌ መኮንን ጋር ያስተናግድኳችሁ ኳችሁ ቆንጆ ይታየነኝ። መልካም ምሽት

This program has come to you from the Voice of America, Washington.